የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መያዜ 24 2012 ዓ ም ዝግጅታችን ጀመረ። የአሜሪካ ድምፅ በኮቪድ-19 ውስጥ የሰው ልጅ መረጃው ከደረሰው በራሱ ግንዛቤ በራሱ እውቀት መረጃውን በተቻለ መጠን አቻችሎ ስራ ላይ ያውለዋል። ስለዚህ መረጃው የኢትዮጵያ ሕዝብ ከሐኪሞች ከመንግስትም ደግሞ መመሪያ የሚሰጣውን መከተል ሐኪሞች በተለይ የሚሰጡትን መረጃ ለመከላከል መከላከያ ብቻ ነው ያለን። እንኳን ለእኛ ለበቁ ለሰለጠኑ ሀገር አላቸው ለሚባል ሀገርም መድኃኒት የለውም። የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝተበላቸውና ይሄ በመንግስት በሚወሰድ እርምጃ ብቻ ሀኪም ቤት ውስጥ ያሉ የጤናማዎች ማዎች ሀኪሞች በሚወስዱት እርምጃ ብቻ ሳይሆን መላበት ሴት ሳይል ወንድ ሳይል ወጣት ሳይል ሽማግሌ ሳይል ኦሮሞ ሳይል አማራ ሳይል ክርስቲያን ሳይል ጉራጌ ሳይል እስላም ሳይል ሁሉም መተባበር ያለበት መስሎኝ ከዚህ ጣልቃ ውስጥ በጋራ አሸንፈ ስንወጣ፣ አንዳንድ ጊዜ ደግሞ ይመስለኛል እንዲህ አይነት መከራ ስናል የሚከተለው ጥሩ ነገር ይሆናሉ። እያስ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻን የሰማችሁት በዚህ ምሽት ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ እንደምናምሽታችኋል። ዜናዎቹን የማሰማችው ቆንጅ ይታየ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተካሄደ የኮሮና ቫይረስ ምርመራ 2016 ሰዎች ምርመራው ተከናውኖላቸው አንድም በቫይረሱ የተጠቃ ሰው እንዳልተገኘ የጤና ሚኒስቴር አስታወቀ። የጤና ሚኒስትር ዶክተር ሊያ ታደሰ በፌስቡክ ገጻቸው እንዳስታወቁት በበሽታው ከተጠቁ ሰዎች መካከል ደግሞ ሶስት ተጨማሪ ሰዎች አገግመዋል። በኢትዮጵያ እስካሁን አስራ ዘጠኝ ሺ ስምንት መቶ ሀምሳ ሰባት ሰዎች የተመረመሩ ሲሆን በቫይረሱ ተጠቅተው የተገኙት 133 ናቸው። የኬንያ የጤና ሚኒስቴር በዋና ከተማዋ ናይሮቢ በሚገኙ የድሆች መኖሪያ አካባቢዎች የኮሮና ቫይረስ ምርመራ በትናንትናው ዕለት ጀምሯል። ሚኒስቴሩ የምርመራ ዘመቻውን የጀመረባቸው አካባቢዎች በፈቃደኝነት ለመመርመር ለሚቀርቡት ሲሆን፣ መንደሮቹ ተራራቁ ራሳችሁን ለይታችሁ ተቀመጡ የሚሉት የቫይረሱ መከላከያ መንገዶች ሊተገበሩ የማይችሉባቸው በመሆናቸው መሆኑን ከባለስልጣናቱ አንዱ ገልጸዋል። በዓለም ዙሪያ የኮቪድ-19ን ለመከላከልና ለመቆጣጠር እየተወሰዱ ባሉት እርምጃዎች ምክንያት ብዙዎች ታዳጊ ሀገሮች የበሽታዎች መከላከያ ክትባቶች እንዳይደርሱላቸው እየተደናቀፈ መሆኑን ዩኒሴፍ ገልጾ አስጠነቀቀ። በዚህም የተነሳ ብዙ ሚሊዮን ህጻናት ጤና ላይ አደጋ ተደቅኗል ያለው። የእንቅስቃሴ ክልከላዎችን ጨምሮ የኮሮና ቫይረስ ወረርሽኝን ለመከላከል እየተወሰዱ ያሉት እርምጃዎች ክትባት የማጓጓዝ እንቅስቃሴዎችን አስተጓግለዋል ያለው የተባበሩት መንግስታቱ የህጻናት መርጃው ድርጅት ባለፈው የአውሮፓውያን አመት ከሁለት ነጥብ አምስት ቢሊዮን በላይ ክትባቶች እንደሰበሰበ ገልጿል። ያም በአንድ መቶ ሀገሮች እድሜያቸው ከአምስት ዓመት በታች ከሆኑት ውስጥ ለ45 ከመቶ ለማዳረስ የሚበቃ እንደሆነ ነው ያመለከተው። ይሁን እንጂ በረራዎች በከፍተኛ ደረጃ በመቀነሳቸው ምክንያት ክትባቶቹን ማጓጓዝ ስላልተቻለ በየመጋዘኑ እንደተቀመጡ ናቸው ብሏል ዩኒሴፍ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ የፊታችን ረቡ በተወካዮች ምክር ቤት ኮሚቴ ፊት ቀርበው ቃላቸውን እንዳይሰጡ ዋይት ሀውስ መከልከሉ ታወቀ። የተጠሩት የፕሬዝደንት ዶናልድ ትራምፕ አስተዳደር የኮቪድ-19 ወረርሽኝ አያያዝን እየመረመረ ላለው የምክር ቤቱ ኮሚቴ ማብራሪያ እንዲሰጡ ነው። የዋይት ሀውሱ ቃል አቀባይ ጀድ ዲር ግን የእሳቸው ቀርቦ የምስክርነት ቃል መስጠት ትርጉም የለሽ ሆኖ በመገኘቱ ነው ብለዋል። የፕሬዝደንቱ አስተዳደር በጠቅላላ ለኮቪድ-19 ወረርሽኝ ምላሽ መስጠቱን ቀጥሏል። አሜሪካ እንደገና ወደ እንቅስቃሴዎቿ የሕዝቧን ደህንነት በጠበቀ መንገድ እንድትመለስ የክትባት ስራዎች እንዲፋጠኑና ሌሎችም ጥረቶች እየተደረጉ ነው። በነዚህ ጥረቶች ውስጥ የሚካፈሉትን ግለሰቦች ምክር ቤት ሸንጎ አስቀርቦ ቃል መቀበል ጉዳቱ ስለሚያመዝን ነው ብለዋል ቃል አቀባዩ። ዶክተር ፋውቺና ፕሬዚደንት ትራምፕ ወረርሽኙን ለመዋጋት ከሁሉም አዋጪ የሆኑ መንገዶችን አስመልክቶ የማይስማሙባቸው አካሄዶች እንዳሉ ይታወቃል። የብሔራዊ የአለርጂና የተላላፊ በሽታዎች ተቋም ዋና ዲሬክተሩ አሜሪካ በቫይረሱ ምርመራ ረገድ ያላትን አቅም ደካማ እንዳሉት ይታወሳል። በቅርቡ ፋውቺ ይባረሩ በሚል ሌላ ግለሰብ በትዊተር ያሰራጩትን መልእክት ፕሬዚደንት ዶናልድ ትራምፕ በራሳቸው ትዊተር ገጽ ማስተጋባታቸው ይታወሳል። ዋይት ሃውስ ግን ፕሬዚደንቱ እጅግ ታዋቂ የሆኑትን እኒህን ሳይንቲስት የማባረር ፍላጎት የላቸውም ብሎ አጥብቆ አስተባብለዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ ሬምዴሴቬር የተባለው ጸረ ቫይረስ መድኃኒት በአጣዳፊ ሁኔታ ውስጥ ስራ ላይ እንዲውል ፈቃድ ሰጥቷል። በቅርቡ በተገኙ የሕክምና መረጃዎች መሰረት መድኃኒቱ በኮሮና ቫይረስ ለታመሙ ሰዎች ሕክምና ሊጠቅም እንደሚችል ታይቷል። በዓለም ዙሪያ በአሁኑ ወቅት በቫይረሱ የተጠቃው ሰው ብዛት ከ3.3 ሚሊዮን አልፏል። በበሽታው ምክንያት ሕይወታቸው ያለፈው ሰዎች ቁጥር ደግሞ ወደ 240 ሺህ እየተጠጋ ነው በመጨረሻም በጠና ታመዋል እንደውም ሞተዋል ሲባሉ የከረሙት የሰሜን ኮሪያው መሪ ኪም ጆንግ ኡን ከ21 ቀናት በኋላ ለመጀመሪያ ጊዜ ብቅ ብለዋል። ኪም ጠፍተው ከከረሙበት ለመውጣት የመረጡት ደግሞ ከአሁን ቀደም እንደሚያደርጉት ሳይሆን ከዋና ከተማዋ ከፒዮንግ ያንግ 50 ኪሎ ሜትር ርቀት ላይ በምትገኝ ሱንቾን የምትባል ከተማ አንድ የማዳበሪያ ፋብሪካ ምረቃ ላይ ነው። ኪም ሲጋራ እያጭሱና ፈገግ እያሉ ከሹማምንቶቻቸው ጋር እየተነጋገሩ ፋብሪካውን እየተዘዋወሩ ሲጎበኙ የመንግስታቸው ቴሌቪዥን አሳይቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ህርዝ በ25 ሜትር ባንድ በ1240 ኪሎ ህርዝ በ31 ሜትር ባንድ በ9485 ኪሎ ህርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 24 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትዊ አምሃሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን ለዕለቱ በቀዳሚነት ወደ ያዝ ነው ዘገባ እናልፋለን። ዓለም ኮቪድ-19ን ለመፋለም ትርጉም ባለውና በተቀናጀ ሁኔታ አልቆመም ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ወቀሱ። ይህንንና ሌሎች ኮቪድ-19 በዓለም ላይ የሚገኝበትን ሁኔታ ያካተተ ዘገባ ሰለሞን አባተ ይዟል። አውራ የሌለው አቅጣጫ የለሽ ትርምስ ገኘውና በመሰለው ለማፈትለክ የሚራወጥበት እያንዳንዱ ሀገር የየራሱን ፖሊሲ ያውጥቷል። በዚያም እየተመራ ነው የተለያዩ ሀገሮች የተለያዩ አመለካከቶችን የተለያዩ ስልቶችን ይዞ እየሰራ ነው እንዲህ አይነት አያያዝ ደግሞ ቫይረሱን እንዲንሰራፋ እድል ሰጠው ብለዋል የመንግስታቱ ድርጅት ዋና ጸሐፊ ይህንን ቫይረስ በመዋጋት አውድ ላይ አመራር አጥተናል ሲሉ አከሉና አንቶኒዮ ጉቴሬሽ ቁልፍ የሚባሉት ሀገሮች የጋራ ስልት ነድፈው ከዚያም ዓለምን እንዲያስተባብሩና ከእነርሱ ጋር እንዲያሰልፉ ጥሪ አሰምተዋል። አዲሱ ኮሮና ቫይረስ እያስከተለ ባለው መከራ ምክንያት በመጪዎቹ ዘጠኝ ወራት ውስጥ ከዓለም ሕዝብ ግማሽ ቢሊዮኑ ግማሽ ቢሊዮን ወደ ድህነት እንደሚያዘቅጥ አስጠንቅቀዋል። ዋና ጸሐፊው ለኮሮና ቫይረስ እየተጋለጠ ያለው ሰው ቁጥር ደግሞ በእያንዳንዷ ነጠላ ቀን በከፍተኛ ቁጥር እያሻቀበ ነው። የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ባወጣው የዛሬ አሃዝ በኮቪድ-19 ምክንያት 233,000 ሰው ሞቷል። ባለፉት አራት ወራት ውስጥ 3.2 ሚሊዮን ሰው ለቫይረሱ ተጋልጧል። በመጋለጡም በሞቱም መጠን የዓለምን ሰንጠረዥ እየመራች ባለችው ዩናይትድ ስቴትስ ብቻ ከዓለም የመጋለጥ መጠን ሲሶው ወድቆባታል። 63,000 ሰው በሦስት ወራት ውስጥ ረግፎባታል። በሌላ በኩል ደግሞ እንግሊዝ ውስጥ በኮሮና ቫይረስ እየተያዘ ያለው ሰው ቁጥር እየቀነሰ መሆኑን መሪዋ ቦሪስ ጆንሰን ትናንት ተናግረዋል። ራሳቸው ከኮቪድ-19 ሰሞኑን አገግመው ሥራ የጀመሩት ጠቅላይ ሚኒስትር ጆንሰን በሰጡት ቢሮ ከገቡ ወዲህ የመጀመሪያ ንግግር 172000 ተይዞባት 27 ሺህ ሰዋን ያጣችው ሀገራቸው መጣኔ ሀብትና መደበኛውም ሕይወት አንሰራርቶ የሚቀጥልበትን እቅድ በመጪው ሳምንት ውስጥ እንደሚያወጡ አሳውቀዋል። እዚያችሁ እንግሊዝ ውስጥ በኦክስፎርድ ዩኒቨርሲቲ ጠቢባንና አስትራዜኒካ በሚባለው የሀገራቸው የመድኃኒት ኩባንያ የተጀመረው የክትባት ጥረት እንደሚሳካ ጠንካራ ተስፋቸውንም ተናግረዋል። ብዙ የአውሮፓ ሀገሮችም ቀስ በቀስ እየከፈቱ ናቸው። ብዙዎቹም በመጪዎቹ ቀናት ወደ ሕይወት የሚመለሱበትን መንገድ ጀምረዋል። የጋራ ምንዛሪ የሚጠቀመው ዩሮ ቀጣና ምጣኔ ሀብት በያዝነው የአውሮፓ አመት የመጀመሪያ ሩብ በ 3 ነጥብ 8 ከመቶ አሽቆልቁሏል። ይህ በእንዲህ እንዳለ የሩሲያ ጠቅላይ ሚኒስትር ሚካኤል ሚሹስቲን ኮሮና ቫይረስ እንደተገኘባቸው አረጋግጠዋል። ትናንት ከፕሬዚደንቱ ቭላዲሚር ፑቲን ጋር በቪዲዮ ጥሪ ሲያወሩ የሀገሪቱ ቴሌቪዥን አሳይቷል። ጠቅላይ ሚኒስትሩ ራሳቸውን በመነጠላቸው ምክንያት የመንግስቱን ስራዎች ምክትላቸው አንድሬ ቤሉሰቭ ተረክበዋል። በጃንስ ሃፕኪንስ መረጃ መሠረት እስካሁን አንድ ሺህ ሰው በኮቪድ-19 በሞተባት ሩሲያ አንድ መቶ ስድስት ሺህ ለቫይረሱ ተጋልጧል። ዓለም በኮቪድ-19 ምክንያት በመዘጋቱ የተፈጥሮ ዘይት ገቢዋን በብዙ ያጣችው ሩሲያ ምጣኔ ሀብት በከበደ ሁኔታ መጎዳቱ እየተነገረ ነው። ሀገሪቱን የማንሰራራት እቅድ አዲሶቹን እውነታዎች ግምት ውስጥ ያስገባ ይሆናል ብለዋል ፕሬዝደንት ፑቲን የመንግስቱ የዜና ተቋም ኢታርታስ እንደጠቀሳቸው። እንግዲህ ዓለም የድሮ አይደለችም። እየተለወጠች ነው። የኮሮና ቫይረስ ወረርሽኝ ቀውስ በቁልፍ ገበያዎችና በትብብር ትስስሮች ስርዓት ላይ የበረታ ተጽዕኖ አሳርፏል። የሩሲያን ጨምሮ ኩባንያዎች በስር ነቀል ሁኔታ አዳዲስ የሆኑ የንግድ ቅርጾችን በማውጣት ፈጥነው ወደ ሥራ ለማስገባት እየተጣደፉ ናቸው ብለዋል ፕሬዚደንት ፑቲን። ዩናይትድ ስቴትስም ሕይወቷን መልሳ ለመክፈት ግራ ቀኙን እያማተረች ነው ምጣኔ ሀብቷ በዚህ ዓመት የመጀመሪያ ሩብ ውስጥ በአራት ነጥብ ስምንት ከመቶ ተመጥቷል። ባለፉት ስድስት ሳምንታት ከ30 ሚሊዮን በላይ የሥራ አጥነት ድጋፍ መጠየቂያ ማመልከቻዎችን አስተናግዳለች። የትራምፕ አስተዳደር ደንግጎት የቆየው ፌዴራል የኮሮና ቫይረስ እገዳዎች ድንጋጌ ትናንት ሚያዚያ 22 አብቅቷል። የማራዘም እቅድም የለውም። ይልቅ መልሶ በመክፈቱ ጉዳይ ላይ ከስቴቶቹ ጋር ወደ መስራቱ አተኩሯል። እጅግ አስፈላጊ ተብለው ያልተለዩ ንግዶች ወደ ስራ በሚመለሱበት፣ ሰው መሰባሰብ በሚችልበት፣ የቤት ተቀመጡ መመሪያ በሚላላበት ሁኔታ ላይ ግዛቶቹ ወይም ስቴቶቹ የየራሳቸውን መንገድ በሚተልሙበት ሁኔታ ላይ አገረ ገዢዎቹ እየወሰኑ ናቸው። እንዲያውም ወረርሽኙ ገና ባልረገበበት ሁኔታም እነዚያን የኮቪድ-19 መቆጣጠሪያ ተብለው የተወሰዱ እርምጃዎችን ያላሉና ያነሱም አንዳንድ ስቴቶች አሉ። በተመሳሳይ ሁኔታ እስያ ውስጥም እንዲሁ እገዳና ክልከላዎቹን የማላላት መንገድ ላይ ያሉ ሀገሮች እየተስተዋሉ ነው። የጃፓን ጠቅላይ ሚኒስትር ሽንዞ አቤ የፊታችን ረቡዕ የሚያበቃውን የአስቸኳይ ሁኔታ ጉዳይ ከባለሙያዎቹ ጋር እየመከሩ ነው። አስራ አራት ሺህ ሰዎቿ በኮሮና ቫይረስ በተያዙባት ጃፓን ሁኔታዎች አሁንም እጅግ የከበዱ ናቸው ብለዋል ጠቅላይ ሚኒስትር አቤ። ሶሪያ ውስጥ አራት ሰው በኮቪድ-19 መሞቱንና አርባ አራት ሰው ለኮሮና ቫይረስ መጋለጡን የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ማርክ ሎውኮክ ለጸጥታ ጥበቃ ምክር ቤቱ አሳውቀዋል። እጅግ ባለጠጎቹን እንኳ እየተፈታተነ ያለውን እንዲህ አይነቱን አደጋ ሶሪያ ብቻዋን ልትቋቋመው ከቶ አይቻላትም ብለዋል ሎውኮክ። የመን ውስጥ የመጀመሪያዎቹ ሁለት የኮቪድ-19 ሞት ሪፖርቶች ወጥተዋል። ለአምስት ዓመት የዘለቀው የእርስ በርስ ትርምስና መቆራቆዝ ማዕከል ከሆነችው አደን የበዙ አዳዲስ የመጋለጥ ወሬዎች ከጤና ባለስልጣናቱ ተሰምተዋል። በተለይ በተለይ ግን ከሳሃራ በስተደቡብ ያለው የአፍሪካ ክልል በኮቪድ-19 ከማንም በላይ በብርቱ የሚመታ አካባቢ እንደሚሆን የዓለም ባንክ አስታውቋል። ከአህጉሪቱ ሥራዎች ወደ ግማሽ የሚጠጉት ጠፍተዋል እስካሁን ባለው ጊዜ። በደቡብ እስያ የደረሰው የምጣኔ ሀብት ድቀትም ባለፉት አርባ ዓመታት ታይቶ አይታወቅም ብሏል የዓለም ባንክ። ወደ ተከታዩ መሰናዶ እናልፋለን። አዲሱ ኮሮና ቫይረስ መቀስቀሱ ከተሰማበት ጊዜ አንስቶ ዓለምን እያዳረሰ በሄደባቸው ባለፉት አራት ወራት ውስጥ ለዓለም በቂና ሁለገብ መረጃ እንዲደርስ በማድረግ የአሜሪካ ድምፅ የጎላ ሚና እየተጫወተ ይገኛል። ይህንን ስራውን የአሜሪካ መንግስት እቤታችሁ ሁኑ፣ ከቤታችሁ ስሩ የሚል መመሪያ በመላ ሀገሪቱ ባወጣበት ጊዜ ጭምር እንደ ቀጠለ ይገኛል። ለአንድ የራዲዮ ወይም የቴሌቪዥን ጣቢያ ቀድሞ ባልተለመደና ባልተሞከረ ሁኔታ ምን ሊመስል እንደሚችል ፈተናዎቹንና ስኬቶቹን እንዲያካፍሏችሁ ሰለሞን አባተ የአማርኛ ስርጭት የሚገኝበትን የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸውን እና የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻን አነጋግሮ ነበር። የውይይታቸው አጠር ያለ የመጀመሪያ ክፍል ቀደም ሲል ተደምጧል። ቀሪውን ሰለሞን ቀጥሎ ያቀርብላችኋል። የአሜሪካ ድምፅ ለራዲዮና ለቴሌቪዥን እንዲሁም ለዌብና ለማኅበራዊ መገናኛ አውታሮቹ በ47 ቋንቋዎች እያዘጋጀ በሚያሰራጫቸው ፕሮግራሞቹ ዓለምን ያዳርሳል። በየሳምንቱ ከ247 ሚሊዮን የሚልቅ ቁጥር ላለው አድማጭ ተመልካችና ተከታዮቹ ዜናዎችን በሁሉም ርዕሰ ጉዳዮች ላይ ከሁሉም የዓለም ጥግ የሚዘገቡ ታሪኮችን፣ የአሜሪካን ምንነትም ይናገራል። የእንግሊዝኛ ቋንቋ ትምህርትም አለው። የኮቪድ-19 ምድሪቱን ከጎበኘ ጊዜ አንስቶ ደግሞ ሰው በቂ መረጃና እውቀትም እንዲኖረው ተቋሙም ሪፖርተሮቹም ያለማቋረጥ እየሰሩ ናቸው። በተለይ ጥቂት ፈታኝ የነበሩት ያለፉት ሁለት ወራት ሥራ ሁሉም ሰው ዝግጅቶቹንና ዘገባዎቹን ከየቤቱ እያሰናዳ የሚያቀርባቸው ነበሩ። ወትሮ እንዲህ ዓይነት የራዲዮና የቴሌቪዥን ዝግጅት እምብዛም አልተለመደምና በእውነትም ሊታሰብ የማይችል ነበር ብላለች። የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ ብላቸው። ከዚህ ዝግጅት በቀደመ ክፍል የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻም ከሁለት መቶ አርባ በላይ ሰራተኞች ስላሉበት እርሱ የሚመራው የቪኦኤ ክንፍም አጫውቶናል። ሁለቱንም ይዣቸው ተመልሻለሁ በዚህ ምሽት። ለመሆኑ የአንድ ኤዲተር አንድ የሥራ ቀን ከቤት ምን ይመስላል? ባለፈው ዝግጅት መጨረሻ ትዝታ ለዚህ ጥያቄ መልስ ሳትሰጥ ነበር። ጊዜው ያለቀው ዛሬ ትመልሳለች። ሰለሞን መጀመሪያ ከሰማይ የከበደ ነገር ነበረ የሚመስለው። ከቢሮ በምንሰራበት ጊዜ ከጠዋቱ አንድ ሰዓት ነው ቢሮ የምገባው። ነገር ግን አሁን ከጠዋቱ አስራ ሁለት ሰዓት ነው ስራ ምጀምረው አዲስ አበባ ካሉ፣ ድሬዳዋ፣ ሐዋሳ፣ መቀሌ ከተለያዩ ቦታ ካሉ ሪፖርተሮቻችን ጋራ ለመገናኘት እድል ይፈጥራል። እነዛን ዜናዎች በተለይም በእስክንድር አማካኝነት ነው ዜናዎቹን የምንሰበስበው። እሱ እነሱን ያገኛቸዋል። ይሄንን እኛ ከተቀረው የአፍሪካ ዲቪዥን ጋራ ነው የምንጋራው፣ የምናገኘውን ዜና ሁሉም የአፍሪካ ሰርቪስ ሰራተኞች እንደሚያደረጉት ሁሉ እና፣ መጀመሪያ ከባድ ነበረ። ይሄ ሁሉ ይሳካል ብሎም ያሰበ የለም። እውነቱን ለመናገርም የመጀመሪያው ዕለት ፕሮግራማችን አድማጭም ይረዳዋል፣ አልተሳካልንም ነበረ መጀመሪያ። ስለዚህ ያዘጋጀነውን ፕሮግራም ትተን እሱን ኦንላይን ለቀቅ ነው፣ በፌስቡክ እንደዚህ ለቀቅ ነው። ነገር ግን በሬዲዮ አልደረሰልንም ነበረ እና አዘጋጅተን ያስቀመጥነውን ለድጋሚ እንዲደመጥ አዘጋጅተን ነው ያስቀመጥነው፣ ነበረ የመጀመሪያው ማክሰኞ የተላለፈው። ከዛ ጊዜ ወዲህ ግን እንዲሁ በዚሁ በስልክ በኢሜይል፣ በተለይ ደግሞ የቪዲዮ ኮንፍረንሲንግ ጥሪ አለ። ይሄ በቲምስ የተዘጋጁ በቪዲዮ የምንገናኝበት፣ የምንወያይበት፣ የምንደዋወልበት በዚያ ሁኔታ እግረ መንገዳችንን የቴክኖሎጂ ፍራቻ የነበረን ሰዎች በሙሉ እየተማርን እዚህ ደርሰናል እልሃለሁ እና የፕሮግራሙም ጥራት በጣም ጥሩ ይመስለኛል። አቶ ንጉሴ እንዳለው በብዛት የሚያተኩረው ኮቪድ ላይ ነው መከላከያው ላይ ነው። እንደውም አሁን ለምሳሌ እኔ ቤቴ ውስጥ ለብቻዬ ነው ተዘግቼ ያለሁት። ስራዬን ስጨርስ ነው ትንሽ እግሬን እዚህ አካባቢ ማፍታታውና ጥሩ ልምምድ ሆኖናል። ማስረሻ ስራ ባይኖረ ኖሮ ምን ይውጠኝ ነበረ እና ብለህ እግዚአብሔርን የምታመሰግንበት ስራው በጣም ጊዜ ስለሚጠይቅና ስለሚያሯሩ ጥፋታ ስለማይሰጥህ ማለት ነው። የዳይሬክተር ንጉሴ መንገሻስ አንድ የስራ ቀን እንዴት ይጀመራል? ምን ይመስላል? እንዴት ያልቃል? ልንገርህ። አንድ ለምሳሌ ቀኔ ምን ይመስላል አሁን ልክ ቢሮ ስራው ነው። እርግጥ ከቤታችን ሆነን ነው ጠዋት ላይ ቢሮ ልክ ከጠዋቱ ሶስት ሰዓት ላይ የአስር ሰርቪሶች አለቆች ቺፍስ የሚባሉት ይጠራሉ ለኤዲቶሪያል ሚቲንግ እና ስለ እለቱ ዜና አብይ ዜና ለመነጋገር ነው። ልክ በዛው ሰዓት አሁን ድም ባለችው ማይክሮሶፍት ቲምስ የፈጠረው ፕላትፎርም አለ። በቪዲዮ ሁሉ መታየት እንችላለን። ስብሰባ ይነጠራሉ። ሰላሳ ደቂቃ ይፈጫል። ስለዚህ በእለቱ ዜና ኢትዮጵያ ውስጥ ምንድን ነው ናይጄሪያ ምንድን ነው ያለው ሳውዝ አፍሪካ ምንድን ነው ያለው እንወያያለን እና ያን ከተለዋወጥን በኋላ በዲቪዥን ደረጃ ምን አይነት አብይ ዜናዎች እንዳሉ እናወቃለን። መለዋወጥም ካለብን መጋራትም ካለብን በዛው ላይ ውሳኔ ይደረጋል ማለት ነው። ከዛ ቀጥሎ የፍሮንት ኦፊስ ስብሰባለን ያካሄዳለሁ። በቀን ቢያንስ ከአራት እስከ ስድስት ስብሰባዎች ይነት ስብሰባዎች አሉ እና ብዙ ደግሞ ጊዜ ስልክ ላይ ያጠፋለሁ። ከየክፍሉ ማኔጂንግ ቤተር ጋር ልትሆን ይችላል። ከሀውሳ ሰርቪስ ቺፍ ጋር፣ ከሶማሌ ሰርቪስ ቺፍ ጋር ሲሆን በስልክ አውራለሁ። ኢሜይል ላይ ያሳልፋለሁ። ስራችን ግን በነገር ላይ ሁለት መቶ አርባ ሰራተኛ ብሎ አለ ብያለሁ። ሁለት መቶ አርባ ሰራተኛውም ስራ አለ፣ ስራውን እየሰራ ነው። ቪዲዮ ኤዲት የሚያደርገው ፕሮዲሰሩ ቪዲዮ ኤዲት ያደርጋል። ኦዲዮ ኤዲት የሚያደርገው ኤዲት ያደርጋል። ስክሪፕት የሚጽፈው ይጽፋል። ኢንተርቪው የሚያደርገው ኢንተርቪው ያደርጋል። ሁሉ አንተ ራስ የፕሮግራም አንከርነ ደግሞ አንተን አይነት የሰለሞን አይነት ሰው ደግሞ የማይገባበት ቦታ የለም ቴክኖሎጂም ትንሽ ሲያቅተን የሚትረዳን አንተ ስለውም በብዙ ቦታ ትገባለህ ማለት ነው። በእውነት ሳየው ባላሰብነው መንገድ በአዲስ ቴክኖሎጂ ሪሞት ከሆነ ያንን የሚያክል ህንፃ አራት ፎቅ ነው ማት ስቱዲዮዎችን አየሁት። ማስተር ኮንትሮልም አለ። በእያንዳንዱ ኒውስሩም ሰፋፊ ነው። አማርኛ፣ እና አፋን ኦሮሞ ትግርኛ ብቻ ከሀያ እስከ ሀያ አራት ሰው ነው እዛ ውስጥ የሚሰራው። አፍሪካ ቪዥን አ ሰው ነው ያን ከዛ ህንፃ ውስጥ አውጥተህ የቤቱ አስገብተህ ማሰራት ቀላል ነገር አይደለም። ግን እንዳለችው ፕሮግራምም በአማርኛ ብቻ አይደለም በሀውሳም በሴንትራል አፍሪካ ቲሩኒ፣ ኬንያ፣ ሩዋንዳም እንዲሁም አንድ ጊዜ ደግሞ ን በፈረንሳይ ፕሮግራም ያልደረሰልን ጊዜ ነበር። ያ አሁን ጠፍቶ ሁሉ ነገር በጣም በተስተካከለ መንገድ ስሙዝ በሆነ መንገድ ምንም ንከን በሌለው መንገድ እየተካሄደ ነው። እንዳውም ሳስበው እኔ ቪኦኤ ከዚህ ችግር ከዚህ ፓንዴሚክ ከመጣ ውጣጣ ሲወጣ ጠንካራ ድርጅት ሆኖ የወጣ ነው መሰለኝ። አዲስ ቴክኖሎጂ ተምረን አዲስ ብልሃት አዲስ ስልክ ተምረን ነው ፕሮግራም ማቅረብ የጀመርነው። ከዚህ በተረፈ ደግሞ አድማጮቻችን በጣም ደስተኛ ይመስሉኛል። ብዙ ፊድባክ አለ ይመጣልናል። ፕሮግራም ሳይቋረጥ በተለይም ይህም ፓንዴሚክ የሚመለከት የምናቀርበው ፕሮግራም በጣም በጣም እየወደዱት ሄዱ። እንደውም ታውን ሆል ሚቲንግ አድርገናል። ከዚህ በእንግሊዝኛ አሁን በፈረንሳይኛ፣ በሐውሳ፣ በሶሃይ ቀጥለን በአማርኛ እናደርጋለን። ሐኪሞች እንጋብዛለን ከየ ያሉበት አዲስ አበባ ሊቀመጥ ይችላሉ። ሌላው ባህርዳር፣ ሌላው አምቦ ወይንም ለቀምቴ ሊሆን ይችላል ሐኪም ከዚህ ደግሞ እንደዚሁ አድርገን አድማጮች ጥያቄ እያቀረቡ መልስ እንዲሰጡ አንደኛ ይሄ ፓንዴሚክ ይሄ ቫይረስ ኮቪድ ናይንቲን ምንድን ነው እሱ የእሱ ምንነት መረዳት፣ ሁለተኛ ደግሞ ይሄ ቫይረስ እንዳይዝ ምንድነው እርምጃ መወሰድ ያለበት ጥንቃቄው ምንድነው መደረግ ያለበት ከያዘስ በኋላ ደግሞ ምን እርምጃ መውሰድ አለበት? ቤተሰብ በስተኛ ምን ማድረግ አለበት? ቤተሰብ ምን አይነት ጥንቃቄ መውሰድ አለበት? ይህን የሚያስተምሩ ትምህርቶች እንዲሁም ከሶስትና አራት ሳምንት በኋላ አዘጋጅተን ለአድማጭ እናቀርባለን፣ በአማርኛም አይሆፕ፣ በአፋር ኦሮሞ፣ በትግርኛ ብዬ ነው የማስበው። ስለዚህ አንዳንድ ጊዜ ችግር መከራ እና አበሳ ብልሃተኛ ያደርጋል፣ አዲስ ዘዴ እንድፈጥር ያደርጋል። እና እሱን እየጠቀምን ይመስለኛል አሁን ያለ ነው እንግዲህ አቶ ንጉሴ ትዝታ ከማሰናበቴ በፊት አሁን እንደ ሰው ልጠይቃችሁ፣ እንደ ጋዜጠኞች ሳይሆን፣ ምንድን ነው እናንተ የምታስተላልፉት እንደ ሰው ስለ ኮቪድ-19 ስለ ኮሮና ቫይረስ ምን ታስባላችሁ? ምን መልዕክት ታስተላልፋል? እኔ አንደኛ ነገር ኮቪድ ቀደም ብሎም ጠቀስ አድርግ ያለው መሰለኝ እንዲህ አይነት ነገር ደግሞ እንዲህ አይነት ይሆናል እንዴ ነው እስካሁን ድረስ ያለው አእምሮ ላይ እና በተለይ በዚህ ሀገር ላይ የደረሰው ነገር ከግምት በላይ ነው። አሁን እየተነጋገርን እስከ አርባ ሁለት ሺ ሰው ሞቷል። አሜሪካን ሀገር የተደራጀ የጤና ስርዓት ያለው እንደው ግንዛቤን ሰው እንዲኖረው ነው የበቁ ሐኪሞች በጣም የሰለጠኑ ሳይንቲስቶች ብቃት ያላቸው እና ወደ ሰባት መቶ ሺህ ሰው አሁን በዚህ በሽታ ታሟል። እና ሁሉ ጊዜ ኔን የሚዘገንነኝ ምንድን ነው እነኚህ እንደዚህ ከሆኑ የኛ ሀገር አሁን ተራራቆ ይባላል አይደለም። በየዕለቱ ውጭ ወጥቶ ምግቡን ይዞ የሚመጣውን ሰው እንዴት ነው ተራራቅ ከምን ግን ነው የሚራራቅ ቁጭ በል ቤት ዋል የሚባለውን ለፍቶ አዳሪውን ኢትዮጵያ ውስጥ እሱን ነው የማስበው ባተሌውን ልጆች ኖሯት በየእለቱ እየወጣች ቅጠል ለቅማ ወይንም እንጀራ ጋግራ ልጆቿን የመመገብ ግዴታ ያለባት እና በጣም ከባድ ፈተና ዓለም ላይ ያመጣ ቫይረስ ነው ይሄ ቫይረስ ነገር ግን ምንም ደግሞ ምርጫ የለንም አሁን ለጊዜው ያለን እርግጥ ነው እጃቸውን ታጠቡ። እሱም ቅንጦት ይመስላል ውሃ ለሌለበት አገር። ነገር ግን በተቻለ መጠን የሰው ልጅ መረጃው ከደረሰው በራሱ ግንዛቤ በራሱ እውቀት መረጃውን በተቻለ መጠን አቻችሎ ስራ ላይ ያውለዋል። ስለዚህ መረጃው የኢትዮጵያ ሕዝብ ከሐኪሞች ከመንግስትም ደግሞ መመሪያ የሚሰጣውን መከተል ሐኪሞች በተለይ የሚሰጡትን መረጃ ለመከላከል መከላከያ ብቻ ነው ያለን። እንኳን ለእኛ ለበቁ ለሰለጠኑ ሀገር አላቸው ለሚባል ሀገርም መድኃኒት የለውም። ለምሳሌ አሁን እዚህ ሀገር በጣም የጠና የታመመ ሰው መተንፈስ ሲያቅተው ብቻ ነው ሆስፒታል የሚወሰደው፣ ይሄ የመተንፈሻ ማሽን እንዲገጠምላቸው እንጂ ቤት ሆናችሁ ታመሙ ነው የሚባለው። በጣም ከፍተኛ ፈተና የደቀነ ቫይረስ ነው። ዓለማችንን እንዳልነበረች ሆኖ ሊቀይር የሚችል ቫይረስ ነው። ነገር ግን ያለን ምርጫ ደግሞ መከላከል ብቻ ነው የሚል ነው የኔ። የመከላከል ዘይዴዎችን አልደጋግምም። ይነገራል በታዋቂ ግለሰቦች ኢትዮጵያ ውስጥ በአርቲስቶች ይዘፈናል ከቤት ቤትም በጡርምባ በቀበሌ እንደሚነገር እንሰማለን። ነገር ግን ብዙ ለውጥ አልታየም የሚሉ ዜጎች አሉ። ለውጥ ይምጣ፣ በሀገር ውስጥ ለመከላከል እንሞክር የሚለው ነው የኔ መልእክት። እስኪ ወደ አቶ ንጉሴ ደሞ እንደ ሰው ያልከውን በህይወቴ በራሴ በራሴ ህይወት ማለት ከነ ቤተሰቤ ሀያ አራት ሰዓት ሙሉ ሰባት ቀን በሳምንት ከቤት ሳልወጣ ምናልባት አየር ለመቀበል እና ትንሽ ወካ ርጌ አንድ ሰዓት ያህል ንፋሰቀብ እየከበላት በስተቀር እንዲህ ሀውስ አሬስ ስለለ ቤት ውስጥ አሰ በመቀመጥ እንደ ወደ ያሳል ፣ ስለዚህ አዲስ እንትነ አዲስ ዘዴ ነው አዲስ የኑሮ ዘዴ ነው፣ ግን ደግሞ ያስል ደግሞ በዚህ አላማርምን። ምክንያቱም በዚህ ታመው መከራቸውን የሚያው ሰዎች ሁሉ በየቤቱ በየሆስፒታሉ። በዛ አንጻር እኔ ተመስገን ማለት አለብኝ ከነ ቤተሰቤ። በዚህ ታመው ህይወታቸውን ያጡ በሺ የሚቆጠሩ በዚህ ሀገር እንኳን ከአንድ መቶ በላይ ኢትዮጵያውያን አልፈዋል ነው የሚባለው ከሌሎ ክሌብረን በአና አቅም ሰዎችን አልፈዋል ነው የሚባለው እና በጣም ከባድ አደጋ ነው። ከዛ በተረፈ ደግሞ ትስታ እንዳለችው ነው አሁን በተለይም ኢትዮጵያን በመሰል ሀገር ናይጄሪያ፣ ሳውዝ አፍሪካ ነው፣ ከአፍሪካ በጣም የተመጣው በእነዚህ ሀገሮች የሕክምና እርዳታውም እንዲህ በጣም ጠንካራ ባልሆነበት ኢንፍራስትራክቸሩ በጣም ጠንካራ ባልሆነበት ሀገር ደግሞ አንድ ቤተሰብ ውስጥ ሰባት አስር ሰው ተጠራቅሞ መተኛት የሚገደድበት ሀገር ቤት የለሹ አስር ሀያ አምስት ሆኖ ተቃቅፎ የሚተኛበት ሀገር ይሄ ተራርቀህ ትሆኝ አትገናኙ፣ አትጨባበጥ እንኳን እሺ አትሳሳ መተቃቀፍ እሱም ማስቀረት ይቻል ይሆናል ግን አንድ ላይ አቱ ማለት በጣም ከባድ ነው የሚሆን እና ያ ሁሉ ጣጣና ማአት ነው በራሳችን ላይ ያወረደው። በኢትዮጵያ ላይ መጣ ብቻ ሳይሆን በመላው ዓለም ላይ መጣ። ልጅ ሆኜ ማስታወሰው ከአባቴ ካያቴ ስለ ህዳር በሽታ ይወራ ነበር። ምን እንደሆነም አላውቅም። በጣም ብዙ ሰው ፈጅቶ ያለፈ በሽታ ነው እንደ ተስቦ መ ይመስለኛል። ወረርሽኝ ነው እየተባለ ነበር የሚወራው ይህም የዛን መልክ ያለው ነው የሚመስለው። ከተነፈሰብህ ይህ ቫይረስ በጣም አደገኛ ነው። አድንም ነው የሚባለው እግዚአብሔር ይማራቸው እና እና በጊዜ አግኝተው ካልተሻላቸው ስለዚህ ይህን እዳ ለመቋቋም አዘ ሚዲያ እኛ ብዙ መስራት አለብን ብዬ ነው የማስበው። እየሰራንም ነው። ወደፊት ብዙ ነው የምንሰራው። በተረፈ ደግሞ ክትም ትዝታ ያለችው ነች። ሶሻል ሚዲያ የማይረጨው ነገር የለም። ይህን በጥብጠህ ሎሚ አድርገህ ነጭ ሽንኩርት አድርገህ በትብጠ ትድናለህ ስድስት ቃሪያ ዝም ብለህ ቀርጥፈህ ብትውጥ ትድናለህ። እንዲህ አይነት ወይም ጥቁሮችን አይዝም ይበሻ። ይህን ሁሉ መቆም አለበት። ስለዚህ ሙያተኞቹ የሚሉትን ስለዚህ ቫይረስ ያጠኑ ሐኪሞች አሉ የጤና ባለሙያዎች አሉ። እነሱ የሚሉትን መስማት መንግስት የሚለውን መስማት ከዚህ ደግሞ የሰጡ ምክሮች መከታተል በጣም አስፈላጊ ነው። ቀደም ብዬ ነግሬ ልነግርህ ሞክሬያለሁ፣ ሰለሞን ይሄ በመንግስት በሚወሰድ እርምጃ ብቻ ሐኪም ቤት ውስጥ ያሉ የጤና ማዎች ሐኪሞች በሚወስዱት እርምጃ ብቻ ሳይሆን መላ ሴት ሳይል ወንድ ሳይል ወጣት ሳይል ሽማግሌ ሳይል ኦሮሞ ሳይል አማራ ሳይል ክርስቲያን ሳይል ጉራጌ ሳይል እስላም ሳይል ሁሉም መተባበር ያለበት ይመስለኛል። ከዚህ ጣጣ ውስጥ በጋራ አሸንፈን ስንወጣ አንዳንድ ጊዜ ደግሞ ይመስለኛል እንዲህ አይነት መከራ ስናልፍ የሚከተለው ጥሩ ነገር ይሆናሉ። ከዚህ መከራ ብዙ ነገር ተምረን ወደፊት የተሻለ ሁኔታ ይፈጥራል የሚል እምነት ነው ያለን። በዚህ አንጻር ነው እና ነው እና ይሁን ኦፍ አፍሪካ ሰርቪስ አይ ቲንክ ጥሩ ፕሮግራም ይኖረዋል ወደፊት። ይህን በግንበር ከዚህ ላይ ያተኮረ ታውን ሆል ሚቲንግ ይኖረናል። ቨርቹዋል ታውን ሆል ነው። በሀኪሞቹ ስቱዲዮችን ያመጡ ካሉበት ነው የምናመጣቸው። በስካይፕ ሰዎች እንዲጠይቁ በቪዲዮ እናገረጋለን። ከመላው ኢትዮጵያ ጥያቄ ሊያቀርቡ ይችላል። ተወስባለን። ከኤርትራ ምስምር እንደዛ ጥያቄዎች እንድንመለሱ ና ትምህርትና እውቀት የምታገኙበት መንገድ ይሄንን ወረርሽን ክፉ ጠላት ልንቋቋምና ልናገኘት የምንችልበት መንገድ ዜዴ ይሰጧቸዋልና ፕሮግራሙ ይሄን በተከታታይ ደጋግሞ ያቀርቡላቸዋል። ወደፊት ግን እንድታቁ እፈልጋለሁ። በተረፈ አመሰግናለሁ። ትዝታ በላቸው፣ የአፍሪካ ቀንድ ማኔጂንግ ኤዲተር፣ እንዲሁም ንጉሴ መንገሻ፣ ብዙ ሰው በሚያውቅህ ደግሞ ስም ጌታ ታምራት፣ መልካም ባህል ይሁንላችሁ። ለሰጣችሁኝ ጊዜ እጅግ በጣም አድርጌ አመሰግናለሁ ሁለታችሁንም። ማስታወሻ፣ ይህ ውይይት የተደረገው ከቀናት በፊት በመሆኑ የተጠቀሱት አሃዞችና አንዳንድ ጭብጦች ለውጥ ሊኖራቸው ይችላል። ቪኦኤ የዛሬና የቅርብ ቀናት መረጃዎችን በሌሎች ዘገባዎቹና ዝግጅቶቹ ይዟል። ሙሉውን የቪዲዮ ቅንብር ከፌስቡክ ገጻችን ይመልከቱ። የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ስዝታ በላቸውን እና የአፍሪካ ዲቪዥን ዳይሬክተር ንጉሴን መንገሻን ያነጋገራቸው ሰለሞን አባተን እናመሰግናለን። አድማጮች እናንተም እያዳመጣችሁን ስለሆነ እናመሰግናችኋለን። አስተያየት ወይም ጥያቄ ካሏችሁ ደግሞ ሆርን አት ቪኦኤኒውስ ዶት ኮም የኢሜይል አድራሻችን ላይ ላኩልን። ከአሜሪካ ድምጽ የሚተላለፈውን የቅዳሜ ሚያዝያ 24 2012 ምሽት ፕሮግራማችንን ነው እያዳመጣችሁ ያላችሁት። አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ዌብሳይታችን ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። አድማጮች፣ አሁን ደሳሌ መኮንን ለሳምንታዊ የሙዚቃ ቃና መሰናዶ ተዘጋጅቶ እየጠበቃችሁ ነው። ከእርሱ ጋር ልተዋችሁ ር መስመሩን ስለለቀችልኝ። ሰላም ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች በያላችሁበት ሞቅ ደመቅ ያለው ሳምንታዊ የክብር ሰላምታ ይድረሳችሁ። የተለያዩ ምርጥ ዜማዎችን ይዤላችሁ ቀርብ ያለው በዛሬው የሙዚቃ ቃና ፕሮግራም ዕለተ ቅዳሜ ሚያዝያ 24 2012 ሲሆን በኢትዮጵያኑ አቆጣጠር አጣጠር፣ በአውሮፓውያኑ ደግሞ ግንቦት 2 2020 ዓ ምት ላይ ደርሰናል። እንደ ኤሮፓያን አቆጣጠር በ1889 በዛሬ ተዋቀን ነው ኢትዮጵያና ጣሊያን ሃያ አንቀጾች ይዞ የነበረውን የውጫሌ ውል የተፈራረሙት። ውሉ ብዙም አልቆየ። በሰባተኛው አንቀጽ አለመስማማት ምክንያት ፈረሰ። ልክ የዛሬ 25 ዓመት በ994 በዛሬቱ አቀል ነው ኔልሰን ማንዴላ ለደቡብ አፍሪካ ፕሬዝዳንትነት የተመረጡት። የዛሬ 9 ዓመት በ2011 ዓ ምት ደግሞ የአልካይዳ መሪ ኦሳማ ቢንላደን በዩናይት ስቴት ልዩ ኃይል ተገደለም። በዛሬ ተዋቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል እንግሊዛዊ የእግር ኳስ ተጫዋች ዴቪድ በክም ይገኝበታል 45 ዓመቱ የተከበራቸው፣ የሙዚቃ ቃና አድማጮች በዛሬው ፕሮግራም አዳዲስ ከወጡ ዜማዎች መካከል በዚህ ሳምንት በአሜሪካን የቢልቦርድ የሙዚቃ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ደረጃ የያዙትን ምርጥ ዜማዎች ነው ይዤላቸው የቀረብኩት። የአስረኝነትን ደረጃ ከያዘው ዜማ ስንጀምር ታዲያ ላይፍ ኢስ ጉድ የተሰኘውን የፊውቸርን ዜማ እናገኛለን። Swear they passed us, they doing too much Haven't done my taxes, I'm too turned up Virgil got a paddock on my wrist going nuts Caught me slipping once, okay, so what? Someone hit your block up, I tell you if it was us Man, a house in Rosewood, it too plush Say my days a number, but I keep waking up No, you see my text, baby, please say something Wine by the glass, your man a cheapskate, huh? Gotta move off my release, day, huh this is fame, not clout. I don't even know what that's about. Watch your mouth. Baby got an ego twice the size of the crib. I can never tell it it is what it is. But said what I had to and did what I did. Never turn my back on FBG, God forbid. Virgil got a paddock on my wrist, doing front flips. Giving you my number, but don't hit me on no turn Working on a weekend like usual. Way off in the deep end, like usual. Like usual. Swear they passed us, they doing too much Haven't done my taxes, I'm too turned up Virgil got a paddock on my wrist going nuts Caught me slipping once, okay, so what Someone hit your block up, i tell you if it was us Man, a house in Rosewood, it too plush It's cool, man. Got red bottoms on. Life is good, <laughs> you know what I mean? 100000 <laughs> for the cheapest ring on the finger, look I done flew one out to Spain to be in my domain. Automatic. Ooh, dropped three dollars on the rain cause it been the truck. Look, ooh, I was in the trap circle, and they ain't been the same since. Ooh, granted she was standing right there while I kicked play on them. Ooh, I made them look go ahead while I in this. Ooh, I done been down bad in them trenches had to ride with that. Ooh, who gave you you get that Pluto Central lick? Ooh, too many convicts they enrolled me to play in this. Ooh, grab nonsense get old summer in this. They had the candlelight lighting it up and can get it. Ooh, I'm on a PJ lighting it up Ooh. I'm trying to tote that for London and then it's extended. Ooh. They gotta stretch it, how we gon' die for this. Ooh. Yeah, I ride for my duty live my Ooh. We some poor high class. ላይፍ ኢዝ ጉድ የተሰኘውን የታዋቂውን የራፕ አቀንቃኝ የፊውቸርን ዜማ ነበር ያደመጥነው። ድሬክ ነበር አብሮት በማጀብ የተጫወተው። የዘጠኝነትን ደረጃ የያዘው ዜማ ደግሞ ራክስታር የተሰኘው የዳ ቤቢ የራፕ ዜማ ነው። ትንሽ ስቴ እናድምጠው Love, like, how you pull up, baby. How you pull up, how you pull up. I pull up, Ooh. step in the kitchen, something in the kitchen, go. Brand new lemon. Say You play, you lay, don't make me push the butt. Full of pain. Dropped enough tears to fill up a fill up a fuck you. Going for buggers, I bought a chopper. I got a big drama, hold a hundred. Going for nothing, I'm ready to air it out on all these cause I can see I'm running. She's talked to my mama, she hit me on FaceTime, just to check up on me and my brother. I'm really the baby, she know that the youngest son was always guaranteed to get the money. Okay, let's go. She know that the baby boy was always guaranteed to get the loot. She know what I do, she know if I run from it, I'ma pull it out. And shoot. PTSD, I'm always waking up a cold switch like I got the flu. My daughter, the chief. she started killing it in front of her before the agent, two. And i kill another nigga, too. let another do something to you. ወደ ስምንተኝነት ደረጃ ስንሸጋገር ኢንቴንሽን የተሰኘውን ጀስቲን ቢበር ከኩዌቦ ጋር የተጫወተውን ዜማ እናገኛለን። ኢንቴንሽን ጀስተን ቢበር ከኩዌቦ ጋር የተጫወተውን ዜማ በዚህ ሳምንት የስምንተኝነት ደረጃ ሲይዝ፣ ሌት አዳሪው የተሰኘውን የሄሪ ስታይልስን ዜማ በሰባተኝነት ደረጃ ላይ እናገኛለን። ያደመጥነው ነው። አዶሪዩ የተሰኘው የሄሪ ስታይልስ ዜማ የሰባተኝነት ደረጃ ይዟል። ወደ ስድስተኝነት ደረጃ ስናመራ ሰርክልስ የተሰኘውን የፖስት ማሎንን ዜማ እናገኛለን። ሆሊውድ ብሊዲንግ ከተሰኘው ሶስተኛው የፖስት ማሎን የስቱዲዮ አልበም ውስጥ ሰርክል የተሰኘውን ዜማውን ነበር ያደመጥነው። ዜማው እንደወጣ ለሶስት ተከታታይ ሳምንታት በአንደኝነት ደረጃ ላይ የቆየ ሲሆን፣ አሁን ወደ ስድስተኛ ደረጃ ዝቅ ብሏል። የአምስተኝነት ደረጃ የያዘውን ዜማ ስናደምጥ ደግሞ ሰይ ሰው የተሰኘውን የዶጃ ካትን ዜማ እናገኛለን። why i got it ሰይሰዎ የተሰኘውን የዶጃ ካትን ዜማ ነበር ያደመጥ ነው። በካሊፎርኒያ ግዛት ሎስ አንጀለስ ከተማ ተወላጅ የሆነችው የ24 ዓመቷ ዶጃ ካት ሃት ፒንክ ብላ የሰየመችውን ሁለተኛ የሆነውን የስቱዲዮ አልበሟን ባለፈው የኅዳር ወር አውጥታለች። ከዚሁ አልበም ውስጥ ከተካተቱት አስራ ሁለት ዜማዎቿ መካከል ቀደም ብለን ያደመጥ ነው ሰይሰዎ የተሰኘው ዜማዋ የአምስተኝነትን ደረጃ ይዞላታል በዚህ ሳምንት የአራተኝነትን ደረጃ ወደያዘው ያዘው ዜማ ስንሸጋገር ደግሞ ዶንት ስታርት ናው የተሰኘውን የድዋ ሊፓን ዜማ እናገኛለን። We'll Show. የንብ ቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአራተኝነትን ደረጃ የያዘውን ዶንት ስታርት ናው የተሰኘውን የዱዋ ሊፓን ዜማ ነበር ያደመጥ ነው። የ24 ዓመቷ እንግሊዛዊት ድምፃዊ ዱዋ ሊፓ ከሙዚቃው በተጨማሪ በሞደልነትም ትታወቃለች። የሶስተኝነት ደረጃ ላይ ደርሰናል። ዘ ቦክስ የተሰኘውን የሮዲ ሪችን ዜማ እናገኛለን። In a bulletproof Cadillac, cuz I know he's out the way the bag at. Yeah. Gotta move smarter, gotta move harder. Yeah. Try to give me five miles water. I lay down on my son, on my daughter. I had the Draco with me, Dwayne Carter. A lot of us out here playing, ain't ballin'. I done put my whole arm in the rim, Ben's car. Yeah, and I know Papa get a key for the bottle. Shotty belly skin, double C's, I bought Got Got it looking like a a model. I got the P slip up, my whip, P slip. I'm about to get the key. ዘባዋክስ የተሰኘውን የራዲ ሪችን ዜማ ነበር ያደመጥነው። ራዲ ገና ሃያ አንድ ዓመት ወጣት ነው የመጀመሪያ አልበሙን እንዳወጣ፣ ዘባዋክስ የተሰኘው ዜማው በቢልቦርድ ሰንጠረዥ ላይ ለሶስተኝነት ደረጃ በቅቶለታል። ወደ ሁለተኝነት ደረጃ ስንሸጋገር ደግሞ የድሬክን ቱሲ ስላይድ የተሰኘውን ዜማውን እናገኛለን። I'ma show you how to get it, it go right foot up, left foot slide, left foot up, right foot slide, basically I'm saying either way we bout to slide, hey, can't let this one slide, hey. don't you wanna dance with me, no, I could dance like Michael Jackson, I could get you the passion, it's a thriller in a trap, where we from, I could dance like Michael Jackson, I could get you satisfaction, and you know we out here every day with it. I'ma show you how to get it. It go right foot up, left foot slide, left foot up, right foot slide. Basically, I'm saying either way we. buy. Two thousand shorties wanna tie tonight. Yeah, two hundred on my brother's block. Yeah, pedal off the roads like I love it. Not nah. maybe not. I don't know what's wrong with me. I can't stop. Yeah. Won't stop. Yeah. Got so many ops, I be mistaken eyes for other ops. Got so many people that I love out of trouble spots. Other than the family, I gotta it. see the you and me. That's just side I think it's either you or me. This life got too deep for you, baby. Two or three of us about to creep where they staying. Black leather glove, no sequence. Buckles on the jacket, it's elite. Nike crossbody, got a piece in it. Got a dance, but it's really on some street. I'ma show you how to get it, it go right foot up, left foot slide, left foot up, right foot slide Basically I'm saying either way we bout to slide, hey, can't let this one slide Ooh, Two C slide, then I hit it double time, then I hit a spin, cause we spun that block a couple times If it's not the right time, it'll always be another time I'm not even trippin', we'll just see him in the summertime, whoa, yeah Can't describe the pressure I be putting on myself, yeah Really, I just can't afford to lose nobody else, yeah. If they moving shaky, we'll just do the self. Well, if I'm moving shaky, Chelsea do the himself, yeah. Solo, don't ain't YOLO for real. Heard a lot about you, but we don't know for real. Next time, guarantee the truth will get revealed. Black leather glove, no sequence, yeah. Buckles on the jacket, it's elite. Nike Crossbody got a piece and Got a dance, but it's really on some street. I'ma show you how. It go right foot up, left foot slide, left foot up, right foot slide. Basically, I'm saying either way we bout to slide. Hey, Can't let this one slide. Hey. Don't you wanna dance with me? No, I could dance like Michael Jackson. I could get you the passion. It's a thriller in a track. Where we from? Baby, don't you wanna dance with me? No, I could dance like Michael Jackson.

ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት የአንደኝነትን ደረጃ የያዘው ብሊዲንግ ላይትስ የተሰኘው ዜማ ነው። የዜማው ተጫዋች አቤል ተስፋ ይባላል። በመድረክ ስሙ ደግሞ ዘ ዊኬንድ በመባል ይታወቃል ቶሮንቶ ካናዳ ነው ተወልዶ ያደገው የ30 ዓመት ወጣት ሲሆን እስካሁን በሙዚቃ ስራው ሶስት የግራሚ ሽልማቶችን ጨምሮ በርካታ ሽልማቶችን አግኝቷል እስካሁን አራት የስቱዲዮ አልበሞችን ያወጣ ሲሆን ባለፈው የመጋቢት ወር ያወጣው አፍተር አውርስ የተሰኘው አራተኛው የስቱዲዮ አልበሙ ተደማጭነትን አግኝቶለታል እንደውም በ16 አገሮች የሙዚቃ የቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ በቅቶለታል የተከበራቸው የሙዚቃ ቀን አድማጮች ዜናዎችን እኔም ለዛሬ የምሰናበታችሁ በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአንደኝነትን ደረጃ በያዘው ብሊዲንግ ላይትስ በተሰኘው ዘ ዊኬንድ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ንሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። እናመሰግናለን የተከበራችሁ አድማጮች። ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ስዝታ በላቸውና በሌሎችም ባልደረቦቻችን ስም የመሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።